ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮችን እናነሳሳለን የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቅ አገልግሎቷ ብዙሀን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል። የሆነ ወቅት አለ በሕይወትሽ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትቺም መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም ለምን ያለፈው ላይ ነው ያለው አይምሮሽ ለምን ያለፈው ላይ ነው ያለው ስሜትሽ ለምን ያለፈው ነገር ላይ ነው ያለው ሀሳብሽ በአጠቃላይ ስለዚህ ወደፊት ለመራመድ ያለፈውን ነገር ተዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶች እና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ፣ ከአራት ዓመት በላይ ሆኖኛል። አሁን እንድጀምር ያነሳሳይ ምክንያት ምንድን ነው? ይሄ ፐርሶናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኝ አቅም ቪዲዮች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያደረኩ ቆየውና እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው እንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም። እንደዛ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰውን ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ይችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ። ና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ ምንድነው የማደርገው ከተሻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል፣ በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮቹ በጣም ስለማከብረው የሁሉንም ሰው ኮሜንት አነባሉ። የትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረ ኮሜንት አነባለው፣ እና ጥያቄ የሚጠይቁ አሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የነዛን ሰዎች ጥያቄ በቪዲዮው ያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔ እራሱ ለማያውቁኝ ያላዩት ላልሰሙ መልክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለው። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ ሞክራለሁ፣ ግን ስፕሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስታሎ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በእኛ ማህበረሰብ ብቻ ግን አይደለም። እሱ ነገር አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በአለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም ይሆን ቋንቋችን ምንም ይሆን መነሻችን በአብዛኛው የምናሳያቸው ፀባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል። ግን እኛ ጋር ብቻ አይደለም ያለው ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው፣ ከምን አንግል ቢያዩት ነው የሚሻለው፣ እኔ ራሴ ካየውት ማለት ነው። እኔም ቪዲዮዎች ፖስት አደረግ ትችቶችም ዘለፋዎች ምንም ይደርሰኛል እንደሱ አይነት ኮሜንቶችም አሉ እንዳልኩ ኮሜንቶች ስለማንም ያጋጥሙኛል ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰላል ከየት ነው የሚመጣው ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላን ሰው ለመዝለፍ የሚሰውና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ እፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት። ለማንፈልጌ ነው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች፣ እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም። መልሱ እሱ አይደለም መስው ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላም ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገሩ ስለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና በዛ ሚኒት በተቻለ አቅም በፍቅር እንመልስላቸው። ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እውነቴን ነው ምል እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለን። ለምን ሰው ለመጉዳት ብሎ አይደለም፣ እስስ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም። እና ስለዚህ ያንን ነገር ስናይ መልሰን መግለፍ ወይ መልሰን መፍትሄ ያልተፈለጉን ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጻፍ ወይም ደግሞ ለምታምኑት ለሚቀርባችሁ እና ያደር የት እየደረስክ ነው አደረግክ ወይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኛነት ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ ሁሉ ለጥፍ ያለ ሰው ምን ይለኛል ብለን እናደርገዋለን። ሚሪያም፣ መልእክቶችና የሕይወት ምክሮችን ለተከታዮችሽ በምታካፍበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ፣ በስመ አብ እንደሱ፣ በጣም ብዙ ናት። ምንድን ነው መሰለህ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው እንድ ምነሳ መጀመሪያ እንደዚህ አይነት አስቴቶች የሚደርሱኝ አስቴቶች ይሄ የዘለፋውን ነገር ትንሽ የበዛበት ሁኔታ ነበር። መጀመሪያ የመናገሩ ነገር የመሳደቡ ነገር ግን እኔ የተነሳውበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ። እንዲሁ ህይወታቸውን ባልቀይር ደቂቃቸውን እችን እኔን ላዳመጡበት ደቂቃ እሷን አተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያም የምትነሳ ሁል ጊዜ አስቴቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምጋላት አለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከል ሹ ቀየር ሹ ጥሩ ተሰማኝ ተነሳሳው የሚል ነገር ካለ ትኩረቴ እዛ ላይ ነበረ፣ ማድረገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶኖ ዘጠና ስምንት ፐርሰንት ማለት ይችላለሁ፣ በጣም መልካም አስተሄዶች ናቸው የሚደርሱ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማት፣ ሁሉም ያለው ሊንክድን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ክክቦክ ላይም አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው፣ በጣም ብዙ ስለደረሰኝ። ግን አይ ቲንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪ ያበረታችኛል። ምን ያህል ህይወታቸው እንደተቀየረ፣ ምን ያህል ለውጥ እንዳመጡ፣ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው፣ አስታውሳቸዋለሁ። ግን ያው ኮንፊደንሻል ሲሆን ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የሚሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ ያደነ ከሆነ እና ላይፍ ኮች ነኝ ወይ ይሄ አሰልጣኝ ትንሽ ትንሽ ደግሞ ማማከርም አገልግሎት ይሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምንም የሰው ህይወት ሲቀየር አብሬያቸው ነው ቁጭ ቁጭዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጌያቸዋለሁ ከሱ ከኮቺንግ ያገኘኋቸው እና በጣም ነው ደስ የሚለኝ። እና ማጆሪቲው መልካም አስተያየት ነው የሚደርሰኝ። ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግክ የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ውስጥ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አለ ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው በቃል ብቻ ነው አለ እና መናገር የሚችለውን ያወቀውን ያስረዳሃል ያስተምርሃል ስጥፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው እሱም መስማትህ ብቻ ነው አይደለም አለ በአብዛኛው ጊዜ አንተን እየጠየቅኩህ ነው። አስተማሪ አይደለም በሚለው ሊያዘው አይደለም ማለት ማጥናትም አለብህ አ ያንተ እንትን መጨመር አለበት አ ያንተ ጥናት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማ ሆን እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ። አስተማሪ ያለውን ታስታውስ ትችላለህ። አንዳንድ ሰዎች እንደዛ ጎበዝ ናቸው። ግን እስከ መጨረሻው አያዛልቅም። በጣም ብሶች አውቃለሁ እንደሱ ለምን የአንተ ጥረት መጨመር ስላለበት አይደል አንተ ማጥናት አለብህ አንተ ሌላ ነገር ተጨማሪ ማንበብ አለብህ የሚሰጥህ ሆምወርክ መስራት አለብህ አይደል እንደዛ ስትሆን ነው ውጤታማ የምትሆነው ልክ ነኝ የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስላስገባ አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃ ለ የሚጠይጉኝ ሰዎች እንድነው ልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው። ሰው ምን ጥያቄ መልሳለሁ በትክክል ላይ ሰው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልዕክት ትምህርት። በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ በትክክል ላይ ገብቼ ሳስተምራውን አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮ ቢሆን በተቻለ እሱንም ለማስገባት እሞክራለሁ እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደ ምን ማድረግ አለብን ለውጥ ለመምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልዕክት የሚሆን አሁን እዚህ ጋ ለምሳሌ የሆነ ቪዲዮ ስለኔ የሰማህ የሆነች አንድ ደቂቃ ምናምነች፣ እና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ፣ ወደ ህልም ሊያስጌድ የሚችል ነገር ትንሿን አን አድምጃ አንድ ስተድ የምታስጌድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔ ምድ በጣም አመሰግናለሁ ሀብታሙ፣ ስለጋብዝከኝ ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁን በጣም ነው ማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች፣ ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሜርያም ቻናል ነው የሚባለው ቻናል ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠና ምክፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁኝ ትችላላችሁ። but i'm on the La y a for my own oh, dead son i ኢትዮጵያ በማደጎ የተወሰደች የ12 ዓመት ሕፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከአንድ መቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሠረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ያነግራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝሽ ቆይናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው፣ ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው። ሌላ አንጀሊተስ ሌላ ለመጀመሪያ ጊዜ የተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስታውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone but of around the world. I'm not the እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105000 መጽሐፍትን በኢትዮጵያ ለሚገኙ ሕጻናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ሕጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጽሐፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋም ነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበርን። መልካም ሳምንት ይሁንላችሁ። ድናደሩ ፍርሃት ፍርሃት ይለኛል ሲሉኝ እብደት ነው እንደው ምን ይሻለኛል ሳማ ትረባይ